ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሆን በናይል ሳት ከዋሽንግተን ዲሲ የሚያቀርበውን ፕሮግራም አሁን ጀመረ።

ሰላም ጤና ይስጥልን አድማጮቻችን፣ እንደምንውላቸዋል። የረቡዕ ሚያዝያ 19 2008 ፕሮግራማችን ይዘን ቀርበናል። አስተናጋጆቹ አዲሱ አበበና ቆንጂት ታየንን። ጋምቤላ ጃዊ ስደተኛ ጣቢያ ውስጥ የተፈጸመው ግድያ እንዳሳዘነው ዩኤንኤችሲአር አስታውቋል። ለምሽቱ ዘገባ ይኖረናል።

በዓለም ዙሪያ የመገናኛ ብዙኃን ነፃነት ለ12 ዓመታት በተከታታይ ሲያሽቆለቁል ነበር። ኤርትራና ኢትዮጵያ ግንባር ቀደም ቀበኞች ተብለዋል። ከዚህ ቀደም ጋዜጠኞች በነፃነት እንዲሰሩ የሚያስችል ድባብ ተፈጥሮ ነበር። በአሁኑ ወቅት ቁልፍ የተባሉ ጋዜጠኞችና አዘጋጆች ታስረዋል።

ዛሬ ይፋ የሆነውን የፍሪደም ሀውስ ጥናት የሚያብራሩልን ጀንፈር ዳንም ናቸው። ዝርዝሩ በምሽቱ አብይ ርዕስ ይቀርባል። ብሩንዲ፣ ደቡብ ሱዳንና ዩናይትድ ስቴትስ የውጭ ፖሊሲ በመጽሔት ክፍለ ጊዜ ዘገባ ይኖራቸዋል። የዛሬ መደበኛ ፕሮግራሞች ደግሞ ኢትዮጵያውያን በአሜሪካ ዲሞክራሲ በተግባርና ሴቶችና ቤተሰብ ይሆናሉ። ንጉሱ ታምሬ ፕሮግራሙን ይመራልናል። የዓለም ዜና እናስቀድማለን። መልካም ምሽት።

በጋምቤላ ጃዊ የስደተኞች ጣቢያ ባለፈው ሐሙስ የደረሰው ግድያ እንዳሳዘነው የመንግስታቱ ድርጅት የስደተኞች ክፍል ዩኤንኤችሲአር አስታውቋል። ድርጅቱ አክሎ በጋምቤላ ለሚገኙ የደቡብ ሱዳን ስደተኞች የኢትዮጵያ መንግስት ስለሚሰጠው እገዛ ምስጋና አቅርቧል። ዝርዝሩን እስክንድር ፍሬው ይዟል።

የጋምቤላው ጥቃት ከደረሰ ከቀናት በኋላ ትናንት መግለጫ ያወጣው የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን የሰዎች ሕይወት መጥፋቱ የሚያስቆጭ ነው ብሏል። ወዳጅ ዘመዶቻቸውን ላጡ ወገኖችም የተሰማውን ሐዘን ገልጿል። ሁሉም ወገኖች ሁኔታውን ይበልጥ ከሚያባብስ ተግባር እንዲቆጠቡም አሳስቧል። በጋምቤላ ከተማ አቅራቢያ በሚገኘው ጃዊ የስደተኞች ካምፕ በተፈጸመ ጥቃት

አስራ አምስት ንጹሐን ዜጎች ጭካኔ በተሞላበት ሁኔታ መገደላቸውን የአይን እማኞች እየገለጹ ይገኛሉ። የድርጅቱ መግለጫ ግን ይሄንን አላረጋገጠም። ወደ ዝርዝር ጉዳዮች ከመግባትም ተቆጥቧል። ምርመራው እንደቀጠለ መሆኑን ግን ገልጿል። የሁሉም ነገር መነሻ ግን ሁለት የስደተኛ ካምፑ ህጻናት በትራፊክ አደጋ መሞታቸው ነው ብሏል። በቅድሚያ ወጡ ያላቸውን መረጃዎች በመጥቀስ

የሰዎች ሕይወት መጥፋቱን ከመግለጽ ውጭም ማንንም ተጠያቂ አላደረገም። የተባበሩት መንግስታት ምንጮች እንዳሉት ድርጅቱ ዝርዝር መረጃ ያልሰጠው የማጣራቱ ሂደት ባለመጠናቀቁ ነው።

ግጭቱ ያልቀጠለው በጋምቤላ ከተማና በስደተኛ ካምፖቹ ያለው የጸጥታ ሁኔታ እንዲጠናከር በመደረጉ እንደሆነ መግለጫው አስታውቋል። ለዚህም የኢትዮጵያን መንግስት አመስግኗል። በጋምቤላ ክልል 272 ሺ የደቡብ ሱዳን ስደተኞች እንደሚገኙ የመንግስታቱ ድርጅት መረጃ ያመለክታል። ከነዚህ 221 ሺ የሚሆኑት ደግሞ በአገሪቱ የፖለቲካ ኃይሎች መካከል የእርስ በርስ ግጭት ከተጀመረ በኋላ የመጡ ናቸው። በመግለጫው ላይ ተጨማሪ መረጃና ቃለ መጠይቅ ለማግኘት ያደረግኩት ጥረት አልተሳካም። እንደተሳካ ይዤ እመለሳለሁ ለአሜሪካ

ከድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እናመሰግናለን እስክንድርን። አፍሪካ ውስጥ ቀደም ሲል እንደገለጥ ነው የፕሬስ ነጻነት ባለፈው 2015 ዓ ም ማሽቆልቆሉን ፍሪደም ሀውስ የተባለው

ለዚህ ፕሬስ ነጻነት የቆመውና የሚሟገተው ድርጅት አስታውቋል። እንደ ምሳሌ ከተጠቀሱት የአፍሪካ ሀገሮች አንዷ ብሩንዲ ነች። በዚያች ሀገር ፕሬዚዳንቱ ከሀገሪቱ ሕገ መንግሥት ውጭ የስልጣን ጊዜያቸውን ያራዘመበት ሁኔታ ተወስቷል። ይህ የጉልበትና ሕገ ወጥ አካሄድ አገሪቱን ወደ ጦርነት አፋፍ አድርሷታል ያለው ፍሪደም ሃውስ የጋዜጠኞች ያለ አግባብ መታሰር፣ መጋዝና መገደል እንዲሁም የግልና ነጻ መገናኛ አውታሮች መዘጋት ሌላው የፕሬስ ነጻነት ላይ የተቃጣ ዘመቻ ነው ብሏል።

ፍሪደም ሃውስ በመላው ዓለም ያለው የፕሬስ ነጻነት እንዲሁም ማሽቆልቆሉን ጠቅሶ ይህም በ12 ዓመታት ውስጥ የደረሰ በመላው ዓለም ማለት ነው ከፍተኛ ውድቀት ነው ብሏል። በመጽሔት ላይ ዝርዝር ዘገባ ይኖረናል። በውጭ ሀገሮች የሚኖሩ ቡሩንዲያውያንና ከሀገሪቱ የተሰደዱ የህዝባዊ ማህበራት መሪዎች ትናንት

በተባበሩት መንግስታት ድርጅት ዋና ጽህፈት ቤት አካባቢ ሰልፍ አካሂደዋል። የብሩንዲ የድህረ ምርጫ ግጭት ሁለተኛ አመቱን በያዘበት በአሁኑ ወቅት የመንግስታቱ ድርጅት የሀገሪቱን ህዝብ የሚጠብቅ የፖሊስ ኃይል እንዲልክ ሰልፈኞቹ ተማጽነዋል። በመጽሔት ክፍለ ጊዜ ዘገባ ይኖረናል።

አድማጮች ዜና የምተላለፍላችሁ ዋሽንግተን ዲሲ ከሚገኝ የአሜሪካ ድምጽ ራዲዮ ጣቢያ ነው። በዩናይትድ ስቴትስ ለወራት በተካሄደው የቅድመ ምርጫ ዘመቻ በኋላ ከሪፐብሊካን ፓርቲው በመምራት ላይ ያሉት ከበርቴው ዶናልድ ትራምፕ እና ከዲሞክራቲክ ፓርቲው ደግሞ የቀድሞዋ ውጭ ጉዳይ ሚኒስትር ሂለሪ ክሊንተን በመጪው እሁድ አጠቃላይ ብሔራዊ ምርጫ ለመገናኘት እንደሚያስችላቸው ወይም ወደሚያስችላቸው ደረጃ ተቃርበዋል። እርግጥ ከሁለቱ አነስተኛ እድል ያላቸው

ቢሊየነሩ ትራምፕ ቢሆኑም በተለመደው የማጣጣል ስልታቸው ግን ራሳቸውን እንደ ብቸኛው የፓርቲያቸው ተወካይ አድርገው እንደሚቆጥሩ ተነግረዋል። የመጀመሪያው የዩናይትድ ስቴትስ ሴት ፕሬዚዳንት ለመሆን ተስፋ የሚያደርጉት ሂለሪ ክሊንተን ተቀናቃኛቸውን የቬርሞንቱን ሴናተር በርኒ ሳንደርስን በትናንቱ ቅድመ ምርጫ በከፍተኛ የድምፅ ምርጫ ቢያሸንፉም የተቃረቡ እንጂ የፓርቲያቸውን ውክልና አልተጎናጸፉም ገና።

በትናንቱ ሱፐር ቲውስዴ እየተባለ በሚጠራውና አምስት ክፍለ ግዛቶችን በሚሸፍነው ቅድመ ምርጫ ትራምፕ አምስቱንም ሊያሸንፉ ችለዋል። ክሊንተን አራቱን ብቻ። የፓሪሱን ጥቃት የፈጸመው ሳላህ አብደል ሰላም ከተያዘ ከቤልጂግ

ከቤልጂክ ወደ ፈረንሳይ ተልኳል። ከጥቂት ጊዜ በኋላም ፍርድ ቤት ይቀርባል ተብሏል። የአብደሰላም ወደ ፓሪስ መወሰድ ድንገተኛ ቢሆንም ጠበቃው ፍራንክ በርተን ከነበሩበት የሊሌ ከተማ ወደ ፓሪስ በፍጥነት ደርሰው ሊያነጋግሩት መቻላቸው ተነግረዋል። ተጠርጣሪው አብድሳላም ከባለስልጣናት ጋር ለመተባበር ፍላጎት እንዳለውም ጠበቃው አረጋግጠዋል። የፈረንሳይ የፍትህ ሚኒስትር ዣን ዣክ ኦርቮይስ

በሰጡት ቃል አብደሰላም ፓሪስ ውስጥ በአንድ አደገኛ የተባሉ ሰዎች የሚቆዩበት ገለልተኛ ስፍራ እንደሚቆይ ነው ያመለከቱት። አብደሰላም እንደ አውሮፓውያን አቆጣጠር ባለፈው ህዳር 13 2015 ባለፈው አመት ፓሪስ ውስጥ ለደረሰውና 130 ሰዎች ለሞቱበት ጥቃት ዋናውና አንዱ ተጠርጣሪ መሆኑ ይታወቃል።

የእስራኤል ወታደሮች ፍልስጢማውያን የሆኑ አንድ ወንድና አንዲት ሴት ተኩሰው መግደላቸው ተነገረ። ፍልስጢማውያኑ የተገደሉት ወደ አንድ የፍተሻ ጣቢያ ሲቃረቡ ጩቤ ይዘዋል ተብለው ስለተጠረጠሩ ነው። ሁለቱ ሰዎች ዛሬ ረቡዕ በአንድ የአልቃይዳ ፍተሻ ሰፈር ሲቃረቡ እንዲቆሙ ለተሰጣቸው ትዕዛዝ ከመቆም ይልቅ ሴቲቱ ጩቤ ስታወጣ ታይታ ነው ተኩሶ የተከፈተባት ብለዋል ፖሊስ። ፖሊስ አያይዞም ወንድየው ሲፈተሽ ደግሞ ሁለት ጩቤ ታጥቆ ተገኝቷል።

ሰሜን ኮሪያ ሲጠበቅ የቆየውን የገዢው የሰራተኞች ፓርቲ ጉባኤዋን በመጪው ሚያዝያ 28 ልታካሄድ ነው ተባለ። ዛሬ ረቡዕ ይፋ የሆነውን የጉባኤውን መካሄድ ያስታወቀው ኦፊሴላዊው የዜና ምንጭ ስብሰባው ለስንት ጊዜ እንደሚቆይም ሆነ ምን ምን አጀንዳዎች እንደተካተቱበት አልጠቀሰም። ታዛቢዎች እንደገመቱት ግን ፕሬዝደንቱ ኪም

አጋጣሚውን የስልጣናቸው ማራዘሚያና ማጠናከሪያ እንዲሆን እንደሚያውሉት ይልቁንም አገራቸው የኒውክሌር ሙከራ እንደማታደርግ በቅርቡ ለዩናይትድ ስቴትስ ይፋ ያደረጉበትን ሁኔታ በመጥቀስ እንደሚጠቀሙበት አውስተዋል።

የሰሜን አትላንቲክ ሀገሮች የጦር ትብብር ድርጅት ኔቶ እየተንቀሳቀሰ ያለው ሩሲያን አደጋ ላይ ለመጣል ነው ስትል ሞስኮ ያሰማችውን ውንጀላ ማስተባበል እንደሚገባ በድርጅቱ የዩናይትድ ስቴትስ የቀድሞ አምባሳደር ኩርት ቮልከር አሳሰቡ። ኔቶ ለሩሲያ የገባውን ቃል ረግጧል ሲል ክሬምሊን ቤተ መንግስት፣ በምዕራቡ ዓለም ላይ ያለማቋረጥ ውንጀላ እንደሚያሰማ አምባሳደር ቮልከር ተናግረዋል።

ኔቶ መስፋፋቱን እንደሚያቆም በአዳዲስ አባላቱ ሀገሮች ግዛት ውስጥ የጦር መሳሪያ እንደማያከማች ሩሲያ እንደምትናገርና ግዛቷንና ዜጎቿን ከአደጋ ለመጠበቅ እንዳለባት እያሳሰበች መሆኗን

ለቪኦኤ የጆርጂያ አገልግሎት አምባሳደር ቮልከር ጠቁመዋል። በዚህ ምክንያት ዩክሬን ውስጥ የመፈንቅለ መንግስት መካሄዱንና ኔቶ ዩክሬንን ለአባልነት እያማለለ እንደሚገኝ ሩሲያ እየተናገረች መሆኗንና ሞስኮ ዩክሬንን በምዕራብ ከመውሰድ ለማትረፍ ጣልቃ መግባቷን አምባሳደሩ አመልክተዋል።

ዩናይትድ ስቴትስ ውስጥ ያለው የዚህ ዓመቱ የቻይና መዋለ ንዋይ ከመቼውም ጊዜ የበለጠ መሆኑ ተገልጿል። ይህም የሆነው አያሌ ገንዘብ ከቻይና ወደ ዩናይትድ ስቴትስ በመግባቱ እንደሆነ ታውቋል። ከዩናይትድ ስቴትስ ተቋማት ጋር መቀላቀል የሚፈልጉና እየተስፋፉ ያሉ የቻይና ኩባንያዎች በማናቸውም ተቋም ላይ ከ20 እስከ 30 ቢሊዮን ዶላር ይመድባሉ ተብሎ ይጠበቃል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።

አሜሪካ ክብራትና ክብራን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን የረቡዕ ምሽት ስርጭት ነው። አስተናጋጆቻችሁም ቆንጭ ይታይና እኔም አዲሱ አበበ ነን።

በሁለተኛው አጋማሽ ከሚቀርቡ ዝግጅቶች አንዱን ባጭሩ እናስተዋውቅና ወደ ሌሎቹ ዘገባዎች እንሸጋግራለን ሴት የዩኒቨርስቲ ተማሪዎች ያለባቸው ችግር ፈተናውና ሊሰጣቸው የሚገባው ድጋፍ በስርዓተ ፆታ ባለሙያዎች ትኩረት አግኝቶ ነበር

ግቢ ላይ ሰዓት ምሽት ሶስት ሰዓት ላይ ስትወጣ ምናምን ሙሉ የቤት መኪና ነው በር ላይ የሚታገኝ ተማሪዎችን በገንዘብ እንዲያደርግሻለሁ አስመርቅሻለሁ፣ አስተምርሻለሁ፣ በቃ እነዚህ መሰል ምክንያቶች እንደዚህ ተልካሻ ምክንያቶችን እያመካኙ እየወሰዱ ብዙ በጣም ተማሪዎች በዚህ የሚተዳደሩ አሉ። የሚገርም የወሎ ዩኒቨርሲቲ የሶስተኛ ዓመት ተማሪ አጸደ ትባላለች። በሁለተኛው አጋማሽ በሴቶችና ቤተሰብ ፕሮግራም ዘርዘር ያለ ዝግጅት ይቀርብበታል። አሁን የምሽቱ አብይ ረስ

በዓለም ዙሪያ የመገናኛ ብዙሃን ነጻነት አሽቆልቁሏል። ኢትዮጵያና ኤርትራ አፋኞች ተብለዋል። በዛሬ ዕለት ይፋ በሆነ ዓመታዊ ጥናት በዋሽንግተን ዲሲ መሠረቱን ያደረገው የመብት ተሟጋች ቡድን ፍሪደም ሃውስ በዓለም ዙሪያ ከሰባት ሰዎች መካከል ስድስቱ የመገናኛ ብዙሃን ነጻነት ባልተጠበቀባቸውና የጋዜጠኞች ደህንነት ዋስትና በሌለባቸው ሀገሮች ይኖራሉ።

የመገናኛ ብዙሃን ሥራዎች ላይ ቅድመ ምርመራ በማካሄድ ኤርትራና ኢትዮጵያ በማያስመሰግነው የጋዜጠኞች መብት ተሟጋች ቡድን ሲፒጄ መዝገብ ላይ ቀዳሚ ሆነዋል። ሄኖክ ሰማግዚርና ሳሌም ሰሎሞን ያጠናቀሩት ዘገባ አለ።

በዓለም ዙሪያ ባለፉት 12 ዓመታት የመገናኛ ብዙሃን ነጻነት ያለማቋረጥ ማሽቆልቆሉን ነው በዛሬ ዕለት በዋሽንግተን ዲሲ ይፋ የሆነው የፍሪደም ሃውስ ጥናት ይፋ ያደረገው። የፍሪደም ሃውሷ ጀነፈር ደነም ምክንያቶቹን ሲያስረዱ በጋዜጠኞች ላይ በተለያዩ ሁኔታዎች ሳቢያ የሚደርሱ ጥቃቶች በዓለም ዙሪያ መጠናከራቸው አንዱ ምክንያት ነው። አምባገነን መንግስታትና ጽንፈኞች ነፃና ገለልተኛ የመገናኛ

ብዙሀን ላይ አፈናና ወከባ ያከናውናሉ። የተደራጁ ወሮበሎች፣ በሙስና የተዘፈቁ ባለስልጣናት፣ የመሬት ልማት ባለስልጣናት፣ የሃይማኖት አክራሪዎችና የሉዓላዊነት ጥያቄ ለጋዜጠኞች ስራ እጅግ አስፈሪ ርዕሶች ናቸው። ከጊዜ ወደ ጊዜ የመገናኛ ብዙሀን ነጻነት ማሽቆልቆል ከሚታይባቸው ሀገሮች መካከል

ኤርትራና ኢትዮጵያ ግንባር ቀደም ተጠቃሽ ከሆኑ ቆይቷል። እንዲያውም ሁለቱ ሀገሮች በጋዜጠኞች ይዞታ ክፋት የሚፎካከሩ ነው የሚመስሉት። ጄኒፈር ደነም ያስረዳሉ። ከዚህ ቀደም ጋዜጠኞች በነጻነት እንዲሰሩ የሚያስችል ድባብ ተፈጥሮ ነበር። በአሁኑ ወቅት ቁልፍ የተባሉ ጋዜጠኞችና አዘጋጆች ታስረዋል። አንዳንዶቹ እንዲያውም

ለብዙ ዓመታት ታስረው ይገኛሉ። የነጻ የመገናኛ ብዙሀንን መብት የሚጠብቅና የሚያከብር ሕግ በወረቀት ቢኖርም በተግባር ላይ ሲውል አይታይም። ኤርትራ በአፍሪካም ሆነ በዓለም አቀፍ ደረጃ የመገናኛ ብዙሀን ነጻነት ይዞታዋ ያሽቆለቆለባት ሀገር እንደሆነች የፍሪደም ሀውስ ጥናት ይጠቁማል።

ኤርትራን ሪፖርተርስ አር ኤብል ቱ ዱ ዳት ኤኒ ካይንድ ኦፍ ኤርትራውያን ጋዜጠኞች ስራቸውን ያለ ገደብ ዘገባዎችን በነጻነት ያለ ምንም ፍርሃት እስከሚሰሩ ድረስ ነጻ የመገናኛ ብዙሃን በአገሪቷ አሉ ለማለት አይቻልም። በኒውዮርክ መሰረቱን አድርጎ ለጋዜጠኞች መብት የሚታገለው ቡድን ሲፒጄ በዚህ ሳምንት ባወጣው የመገናኛ ብዙሃን ስራዎች ላይ ቅድመ ምርመራ ከሚያከናውኑ ሀገሮች መዝገብ ላይ የመጀመሪያዋ ኤርትራ ስትሆን ሰሜን ኮሪያና ሳውዲ አረቢያ ሁለተኛና ሶስተኛ ተብለዋል።

ኢትዮጵያ ደግሞ በአራተኛ ደረጃ ላይ ተጠቅሳለች። ኮድኒ ራዴክ የሲፒጄ የመብት ተሟጋች ቡድን ኃላፊ ናቸው። የአፍሪካ ቀንድ አገሮች በቅድመ ምርመራ ሰንጠረዡ ላይ ግንባር ቀደም የሆኑባቸውን ምክንያቶች ሲገልጹ ከአፍሪካ አገሮች ሁሉ በግንባር ቀደምተኝነት ኤርትራና ኢትዮጵያ ስማቸው ሊጠቀስ የበቃበት ምክንያት ብዙ ጋዜጠኞችን በማሰራቸው ነው

የኢንተርኔት ገደብ በማስፈራቸውና ነጻ የመገናኛ ብዙሃን ባለመኖራቸውም ጭምር ነው። እንዲያውም የመገናኛ ብዙሃን

የሉም፣ ቢባል ይሻላል። ኤርትራ በጣም ዝቅተኛ የተንቀሳቃሽ ስልክ አገልግሎት ስርጭት አላት ብለናል። በነዚህ ምክንያቶች ነው ቀዳሚዎቹ አገሮች የሆኑት። መደበኛ የሆኑ የመገናኛ ብዙሃን ስርጭቶችን ማለትም የቴሌቪዥንና የሬዲዮ ሞገዶችን በማፈን የሚታወቁ እንደ ኢትዮጵያ ያሉ መንግስታት በድረገጽ ጭምርም የስለላ መረጃዎችን በመልቀቅ ይታወቃሉ ሲሉ

የአፈናው መጠን የሚያስረዱት ደግሞ የሂዩማን ራይትስ ዎች መረጃ አጠናቃሪ ፊሊክስ ሆርን ናቸው። እነኚህ መሳሪያዎች መንግስት በሰዎች ኮምፒውተሮች ላይ በስካይፕ ንግግራቸው ወቅት ምን እንደሚሰሩና

ኮምፒውተራቸው ላይ ባለው ቪዲዮም አማካኝነት ሰዎች ምን እያደረጉ እንዳሉ ማየት ያስችላል። ስለዚህ እነዚህ የድረ ገጽ ህዋሶች በጣም ኃይለኛ የስለላ መሳሪያዎች ናቸው። በዛሬው ዕለት ፍሪደም ሃውስ ባወጣው ዘገባ የመገናኛ ብዙሃን መብትን የሚጥሱ ሀገሮች በራሳቸው አገሮች ህገ መንግስታትና በፈረሟቸው ዓለም አቀፋዊ ድንጋጌዎች ሊዳኙና ተግባራዊ ሊያደርጉ ይገባቸዋል ሲል መንግስታት

ለነጻነት ስምምነቶች ተገዥ እንዲሆኑ ጥሪ አስተላልፏል የምሽቱን አብይ ርዕስ ነበር ያደመጥነው ለመጽሔት ክፍለ ጊዜ ወዳሰናዳናቸው ዘገባዎች ስናልፍ ብሩንዲ ላይ በመጀመሪያ እናተኩራለን

በውጭ ሀገሮች የሚኖሩ ቡሩንዲያውያንና ከሀገሪቱ የተሰደዱ የህዝባዊ ማህበራት መሪዎች ትናንት በተባበሩት መንግስታት ድርጅት ዋና ጽህፈት ቤት አካባቢ ሰልፍ አካሂደዋል። የቡሩንዲ የድህረ ምርጫ ግጭት ሁለተኛ ዓመቱን በያዘበት በአሁኑ ወቅት

የመንግስታቱ ድርጅት የሀገሪቱን ህዝብ የሚጠብቅ የፖሊስ ኃይል እንዲልቅ ሰልፈኞቹ ተማጽነዋል። የአሜሪካ ድምጽ ሬዲዮ ዘጋቢ ማርገሬት በሽር ከተባበሩት መንግስታት ድርጅት ዋና ጽህፈት ቤት የላከችውን ዘገባ አዳነች ፍሳሐዬ ታቀርባለች። በተባበሩት መንግስታት ድርጅት ጽህፈት ቤት ፊት ለፊት ሆነው የተቃውሞ ሰልፍ ያካሄዱት ቡሩንዳውያን በሀገራቸው ያለው ሁኔታ እየከፋ በሄደበት በአሁኑ ወቅት

የሰብአዊ መብት ረገጣው እየተባባሰ ነው ብለዋል። ሳንድራ በራንሴራ በካናዳ ያሉት ቡሩንዳውያን ህብረትን ወክለው ተናግረዋል። ሁላችንም አብረን መቆም አለብን። ይህ የቡሩንዲና የአፍሪቃ ጉዳይ ብቻ ሳይሆን የስብና ጉዳይ ነው ነው ያሉት የብሩንዲ ፕሬዚደንት ፔሩን ኩሩንዚዛ ለሶስተኛ የስልጣን ጊዜ እንደሚወዳደሩ ባለፈው ዓመት ካስታወቁበት ጊዜ አንስቶ

ሀገሪቱ በተከታታይ ግጭቶች ስትታመስ ቆይታለች። ፕሬዚዳንቱ ለሶስተኛ ጊዜ በስልጣን መቀጠላቸው ህገወጥ ነው ይላሉ ተቃዋሚዎቹ። ፕሬዚዳንት ንኩሩንዚዛ ለሶስተኛ ጊዜ ከተመረጡ ወዲህ በቀጠለው ግጭት 700 የሚሆኑ ሰዎች ተገድለዋል፣ በብዙ ሺህ የሚቆጠሩት ደግሞ ታስረዋል። ግጭቱ ይፈነዳል የሚል ስጋትም አለ። ሳንድራ በራንሲራ የተባበሩት መንግስታት ድርጅት ይህን ጉዳይ መገንዘብ አለበት ይላሉ።

ይህ ሁኔታ በቀላሉ ወደ ክልላዊ ጦርነት ሊለወጥ ይችላል። የመንግስታቱ ድርጅት ይህን መገንዘብ ይኖርበታል፣ ነበር ያሉት። ፒየር ክላቨር ኢምቦኒምፓ የተባሉ የሰብዓዊ መብት ታጋይ ግድያ በተሞከረባቸው ወቅት ከባድ ጉዳት ደርሶባቸዋል።

ዓለም አቀፍ ህብረተሰብ ማለት የተባበሩት መንግስታት ድርጅት የአፍሪቃ ህብረትና የአውሮፓ ህብረት ቡሩንዲ ገብተው ህዝቡን እንዲጠብቁ ጠይቀናል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ባለፈው የካቲት ወር ቡጁምቡራን ጎብኝተው ሀገሪቱን በማረጋጋት ተግባር የሚረዱ የተባበሩት መንግስታት ድርጅት ፖሊስ ኃይሎች እንዲላኩ ምክረ ሀሳብ አቅርበዋል። የሚላኩት ፖሊሶች ሶስት ሺ እንዲሆኑ ወይም ደግሞ

ጥቂት ያልታጠቁ የፖሊስ አማካሪዎች እንዲላኩ ነው እንደ አማራጭ ሀሳብ የቀረበው። የኢንኩርንዚዛ መንግስት ግን ማንኛውንም አይነት የታጠቀ አለም አቀፍ ኃይል እንዲላክ እንደማይፈልግ ግልጽ አድርጓል። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ስለሚላከው ኃይል መጠንም ሆነ ስለሚያከናውናቸው ተግባሮች የመጨረሻ ውሳኔ ይሰጣል። ኒውዮርክ ከተማ በሚገኘው የተባበሩት መንግስታት ድርጅት ዋና ጽህፈት ቤት ፊት ለፊት ተቃውሞ ሰልፍ ያካሄዱት ቡሩንዳውያን

የጸጥታው ምክር ቤት ቡሩንዲ ውስጥ የሚታየውን የደም መፋሰስ ተግባር ለማቆም ፈጣን ውሳኔ እንዲሰጥ ጥሪ አቅርበዋል። ወደሚቀጥለው ዘገባ እናልፋለን።

የደቡብ ሱዳኑ አማጽያን መሪ የነበሩት ሪክ ማሻር ለዚያች አገር አዲስ ምዕራፍ ጅማሮ በታለመ ዕቅድ ትናንት ጁባ ላይ ዳግም የአገሪቱ ምክትል ፕሬዚዳንት ያደረጋቸውን ቃለ መሐላ ፈጽመዋል። ይሁንና በሁለቱ አገሮች መካከል ያለው እርስ በርስ ያለመተማመን ቀጣዩ የሽግግር ወቅት ላይ እንዳያጠላ ስጋት አሳድረዋል። ጂል ክሬግ ከናይሮቢ ያጠናቀረው ዘገባ አለና አሉላ ከበደ እንዲህ ያቀርበዋል።

ከረዥም ጥበቃ በኋላ በመጨረሻው ትላንት ከጁባው የአውሮፕላን ማረፊያ ሲደርሱ ሞቅ ያለ አቀባበል የጠበቃቸው የደቡብ ሱዳኑ አማጺያን መሪ የቀድሞ የሆነ ነው አማጺነታቸው፣ አዲሱ ምክትል ፕሬዚዳንት ሪክ ማቻየር ከተቀናቃኛቸው ይሄም የቀድሞ ይሰኝ ይሆን ዘንድ ነው ተስፋው። ከፕሬዚዳንት ሳልቫኪር ጋር አዲስ የጋራ መንግሥት ለመመስረት ነው የተመለሱት።

ታላቅ ተስፋ ያሳደረ የደስታ ቀን ሆነዋል፣ ይላሉ ስለ ዕለቱ አስተያየት ከሰጡ ደቡብ ሱዳናውያን አንዱ የሆኑት ጋት ዌች ዋል የተባሉ ደቡብ ሱዳናዊ። ህዝቡ በእጅጉ ነው የተደሰተው። ሥነ ሥርዓቱ ከሚካሄድበት ስፍራ ባህላዊ ጭፈራው ደምቆ ነበር። በጣም በጣም ድምቅ ግሩም ነበር

አዛውንቶች፣ ሴቶች ሴቶችና ወጣቶች በከፍተኛ ቁጥር ነው ግልብጥ ብለው የወጡት። ዋል በአሁኑ ሰዓት የተባበሩት መንግስታት ድርጅት ካቋቋመውና ከ28 ሺህ በላይ ሲቪሎች ከተጠለሉበት የጁባው የአገር ውስጥ ተፈናቃዮች መጠለያ ካምፕ ነዋሪ ቀድሞ በሕግ ሙያ የተሰማሩ ደቡብ ሱዳናዊ ናቸው። በግጭቱ ሳቢያ በጠቅላላው ከሁለት ሚሊዮን በላይ ሰዎች ከቀያቸው መፈናቀላቸው ይታወቃል።

እንዲህ ቁጥሩ የበዛ ህዝብ መኖሪያውን ጥሎ የተበተነበት ምስቅልቅል እንደ አውሮፓውያን የዘመን አቆጣጠር በታህሳስ 2013 ዓመተ ምህረት የተቀሰቀሰው የሲቪል ጦርነት ሳቢያ መሆኑ ይታወቃል። ማቻርን ጁባን ለቀው የአመጹን ውጊያ እንዲመሩ ያበቃቸው ኬሲ ኮፕላንድ በዓለም አቀፉ የቀውሶች አሰጓጅ ቡድን ከፍተኛ ተመራማሪ ናቸው። ሻር ሪተርን ሪፕሬዘንት ፕሮባብሊ ዘ ሞስት ሲግኒፊካንት ስቴፕ ሶ ፋር

የማሻር ወደ ጁባ መመለስ በአውሮፓውያን የዘመን አቆጣጠር በነሐሴ 2015 በተፈረመው የሰላም ስምምነት ተግባራዊነት የመጀመሪያው ሁነኛ እርምጃ ተደርጎ ሊወሰድ ይችላል። ግን አንድ እርምጃ ብቻ ነው። እናም ይህንኑ ተከትሎ ምናልባትም በሚቀጥሉት 24 ሰዓታት ውስጥ የሽግግር መንግስት ይመሰረታል። በዚያም

የሳልቫኪርና የተቃዋሚው ኃይሎች በመንግስቱ መዋቅር ውስጥ የሚይዟቸውን ቦታዎች እናውቃለን። ያም በዚያች ሀገር ሁኔታዎች የሚያመሩበትን አቅጣጫ አስመልክቶ ተጨባጭ ምልክት ይሰጠናል።

የቀድሞ የማቻር ምክትል ፕሬዚዳንትነት ስልጣን ጊዜ በሲቪል ውጊያው ተቋጨ። እንደ አውሮፓውያን የዘመን አቆጣጠር በሐምሌ 2013 ዓ.ም የዲንካ ጎሳ ተወላጅ የሆኑት ፕሬዚዳንት ሳልቫኪር የመንግሥት ግልበጣ አለማድረግ እያሴሩ ነው ሲሉ ከኑዌር ጎሳ የሆኑትን ማቻርን ከስልጣን አስወገዱ። ማቻር በበኩላቸው ለፕሬዚዳንትነት እወዳደራለሁ ሲሉ ይፋ አደረጉ። ከዚያም ብዙም ሳይቆይ ሁኔታዎች በፍጥነት መለወጥ ያዙ።

እንደ አውሮፓውያን የዘመን አቆጣጠር በታህሳስ 2013 ዓ ም ከኒዌርና ከዲንካጎሳዎች የመጡ ወታደሮች መካከል የተለኮሰው ውጊያ በመላው አገሪቱ በፍጥነት ተቀጣጠለ። ማቻር ወደ ጁባ ሊመለሱ የተያዘው ጊዜ ለወራት ሲራዘም ከቆየ በኋላ ነው ይዘው የሚመጡትን የሰራዊት ቁጥርና የጦር መሳሪያ ብዛት አስመልክቶ ለተጨማሪ አንድ ሳምንት የዘለቀው ውጥረት ያየለበት ትንቅንቅ በዓለም አቀፉ ማኅበረሰብ ግፊት በመጨረሻው ደቂቃ በስምምነት ሊቋጭ ቻለው።

ሁለቱ ወገኖች ያቺን አገር ወደ ተረጋጋ የሰላም ጎዳና ለማምጣት ገና ይጠብቃቸዋል የሚባለውን ፈተና እውንነት በተባበሩት መንግስታት የዩናይት ስቴትሷ አምባሳደር ሳማንታ ፓወር ያምናሉ። ሪያክ ማቻር ወደ ጁባ በሚመለሱበት ሂደት ወቅት የታዩ ትክሎች

ደመፋሰሱ ተከትሎ በሁለቱ ወገኖች መካከል ያጠላው እርስ በርስ በከፍተኛ ጥርጣሬ የመተያየትና ያለመተማመን ግዙፍ ችግር ማሳያ መሆኑን ሁሉም በግልጽ የሚረዳው ነው። የዋሽንግተኑ የፖሊሲ ጥናት ተቋሙ ብሩኪንግ ተመራማሪ ጃን ሞባኩም ከአምባሳደሩ አስተያየት ይስማማሉ።

ሁለቱ ወገኖች በስልጣን ሽኩቻው ከቀጠሉ በደቡብ ሱዳን እንደ ታለመው ሊመጣ የሚችል ለውጥ አይኖርም፣ እናም ሁኔታዎች ይበልጥ ያሽቆለቁላሉ። ማቻር ትላንት የቃለ መሐላ ስነስርዓቱን በፈጸሙበት ወቅት ኬር እንዲህ አሉ። እኛ መሪዎቹ ለፈጠርነው ችግር የደቡብ ሱዳንን ሕዝብ ይቅርታ እጠይቃለሁ። ያም ንግግራቸው ብዙዎች ዘንድ ለዚያች አገር አዲስ ጅማሮ ተስፋ ጫረ።

የመጨረሻው የመጽሔት ክፍለ ጊዜ ዘገባ ላይ ደርሰናል። በአሜሪካ የውጭ ፖሊሲ ውስጥ ሃይማኖት ሁልጊዜም ቁልፍ ቦታ እንደነበረው የውጭ ጉዳይ ሚኒስትር ጆን ኬሪ አስታወቁ። ይሁን እንጂ ሁል ጊዜ ተገቢው ግንዛቤ እንደማይሰጠውም አስከትለው ተናግረዋል። ሪቻርድ ግሪን ያጠናቀረው ዘገባ አለ፣ ሰሎሞን አባተ ያቀርባል። ሃይማኖትና ዲፕሎማሲ፣ ዲፕሎማሲና ሃይማኖት አንዱ አንዱን ሲያቋርጥ

ወይም መስቀለኛ ሲሆኑ ወይም መስቀለኛ መንገድ ላይ ሲገናኙ፣ በቴክሳስ ጠቅላይ ግዛቱ ራይስ ዩኒቨርሲቲ ተዘጋጅቶ ትናንት ንግግሮች የተደረጉበት ጉዳይ ነው። በውይይቱ ላይ ሐሳባቸውን ያሰሙት የውጭ ጉዳይ ሚኒስትር ጃን ኬሪ የዓለም የፖለቲካና የምጣኔ ሀብት ካርታ ሲሰመርና ድንበሮች ሲደነገጉ ሃይማኖት ዋና የሚባል ድርሻ ነበረው በመላ የታሪክ ዑደት ውስጥ ብለዋል።

ሬን ሃይማኖት ዛሬም ብዙ ተቀጣጣይ መዘዞች ያሉት ጉዳይ ነው፣ በሁሉም አህጉሮች፣ እዚህም አሜሪካ ውስጥ ሰዎች በሕይወታቸው ውስጥ ባላቸው በእያንዳንዱ የሕይወታቸው አንጓ፣ በእሴቶቻቸው፣ በተግባሮቻቸው፣ በምርጫዎቻቸው ሁሉ በሬወተ ዓለማቸው ላይ ጫና ያሳድራል። አንዳንዶች ጦርነት እንዲያጭሩ

አንዳንዶች ደግሞ ለሰላም እንዲሟገቱ፣ ሌሎች ለለውጥ እንዲደራጁ በሚያደርጓቸው ጉዳዮች ውስጥ ሁሉ ሃይማኖት አስተዋጽኦ አለው። አንዳንዶች ወትሮ የለመዱትን መንገድ የሙጥኝ እንዲይዙና እንዳይለቁ የሚያደርጋቸው፣ መዘመንን እንዲጠሉ የሚገፋፋቸው፣ አንዳንዶች ደግሞ የሀገሮችን ድንበሮችና የእምነቶቻቸውን ወሰኖች እየሰበሩ ወደ ስልጣኔ እንዲዘልቁ የሚገፋቸው

ሌሎች ደግሞ አንዱን ቡድን ከሌላው ለመለየት ግዙፍ አጥሮችና ግድግዳዎችን እንዲገነቡና እንዲያቆሙ የሚያደርጋቸው ሁሉ ከየ ሃይማኖቶቻቸው የተወሰነ አስተዋጽኦ አለው። ጃን ኬሪ የዛሬ ሦስት ዓመት በ2005 ዓመተ ምሕረት የውጭ ጉዳይ ሚኒስትርነቱን ሥልጣን እንደ ተረከቡ በመሥሪያ ቤታቸው ውስጥ የሃይማኖትና የዓለም አቀፍ ጉዳዮች ቢሮ ፈጠሩ። ቢሮው የተከፈተው

የፕሬዝደንት ኦባማ አስተዳደር በበርካታ ጠቃሚ ጉዳዮች ላይ በሃይማኖቶች መካከል የሚደረጉ ትብብሮችን ለማጠናከር የወሰደውን ተነሳሽነት ተግባራዊ ለማድረግ ነበር። ለምሳሌ ባለፈው ዓመት ናይጄሪያ ውስጥ የሃይማኖት መሪዎችን አውደ ጥናት በጋራ አዘጋጅተናል፣ አካሂደናል። ርዕሰ ጉዳዩ የሞራልም የተግባርም ነበር።

ሙስና። የሃይማኖት መሪዎቹ ሙስና በሀገራቸውና በማኅበረሰቦቻቸው ላይ ያለው ጫና በጥልቅ አሳስቧቸዋል። ይሁን እንጂ እንዲህ አብስቶ የተንሰራፋን ችግር መጋፈጥ እንዲህ ቀላል አለመሆኑን እንደሚገነዘቡም ገልጠዋል። ሚስተር ኬሪ ከተሳታፊዎቹ መካከል የአንዱን የሃይማኖት መሪ አስተሳሰብ አንጥረው ሲያስታውሱ ሙስናን ስንዋጋው እኮ

ሙስና መልሶ ይዋጋናል ማለታቸውን ጠቅሰዋል። በመሆኑም የናይጄሪያ የሃይማኖት መሪዎች በየደረጃው የለውጥ እርምጃዎችን ለመውሰድ የሚያግዝ የተግባር መርሃ ግብር ማውጣታቸውን ኬሪ ጠቁመዋል። እነዚያ የተግባር መመሪያዎች ዜጎች እንደዚህ አይነት ችግሮችን ሲያዩ እንዴት ሹክ ማለት፣ መጠቆምና ማጋለጥ እንደሚችሉ ማስተማር፣ በየስብከቶቻቸው ላይም ሙስና የሰው ልጅ ተፈጥሮ አካል አለመሆኑን እንዲያውም

የሰው ልጅ ህልውና ጸር መሆኑን እና መወገድ እንዳለበት ማስተማር እንደነበር ኬሪ አስታውሰዋል። የኦባማ አስተዳደር የስልጣኔ የራሱ መሠረታዊ ፈተና ብሎ የሚጠራውን በዓለም ዙሪያ የሚስተዋለውን የጎሳና የሃይማኖት ህዳጣን ቡድኖችን ማሳደድና ጥቃት ማድረስን ለመቆጣጠር መድረስ የሚቻልባቸውን አካባቢዎች ሁሉ መድረስ አንዱ መሆኑንም ኬሪ በዚሁ የቴክሳስ ራይስ ዩኒቨርሲቲ ንግግራቸው ላይ አንስተዋል።

ሰዎች የመረጡትን እምነት የመያዝ የመለወጥ በእምነታቸው የማምለክ ያለአንዳች ፍርሃትና መሸማቀቅ ስለ እምነታቸው የመናገርና የማስተማርም ነጻነት ሊኖራቸው እንደሚገባ እናስባለን። ይህ የእምነትና የጎሳ ማንነት ነጻነት ደግሞ በቁጥር ምክንያት የሚሰፋና የሚጠባ አይደለም ህዳጣን

ከብዙሃኑ ጋር እኩል የእምነት ነጻነት ነው ሊኖራቸው የሚገባው። እስላማዊ መንግስትን የመሳሰሉ ጽንፈኛ የውከት ቡድኖች በእምነት ሸማ ስር እየተጠለሉ እጅግ የከፉ የጭካኔ አድራጎቶችን እንደሚፈጽሙ፣ ይህ ጭካኔያቸው ህዳጣን በሆኑ እምነቶች ላይም እንደሚፈጸም ኬሪ አክለው አስታውሰዋል።

አድማጮች ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። ዜና የዜና መጽሔቱን አጠናቅናል። ከምሽቱ ሶስት ሰዓት ተኩል በኢትዮጵያና አካባቢ አሆኗል። አሁን እኛ ስቱዲዮ ውስጥ ከቀኑ ስምንት ሰዓት ተኩል ከእናንተ ያገኘናቸው አስተያየቶች አሉ፣ እዚህ ላይ ይስተናገዳሉ ቪዎች

ስለ ጋምቤላ ውልቂት በጣም ያሳዝን ነው። አሁን ተደገመ እንደገና። በቀደም የሞተው ህብረተሰብ ሳይቀበር ሌላ መከራ ደረሰ። በጣም ያስገርመው ግን ጠቅላይ ሚኒስትር ኃይለ ማርያም ቶሎ ፈጥነው የሱዳን መንግስት፣ የደቡብ ሱዳን መንግስትም ሆነ ተቃዋሚዎቹ እጃቸው እንደሌለ በጣም ያስገርመ አረጋገጥና ያሉት። ይህን ሲሉ ግን በጣም የሚገርመው ከማረጋገጥ ይልቅ አራት መቶና አምስት መቶ ስድስት መቶ የታጠቀ ሰውን መከላከሉ ይቀል ነበር። በአይን የሚታዩ ያ ነው።

ይሄ ሁላችሁ እንግዲህ ይሄን እኮ ነው የምንለው። ሀምሳ ሺህ ስደተኛ በሚኖርበት ካምፕ እንዴት ፖሊስ አይኖርም? እንዴት የመከላከያ ሰራዊት አይኖርም? ይሄ እኮ ነው ክልሉን መንግስት ነግለክት አድርጎታል። ሰራዊቱ በአዲስ አበባ እና አዲስ አበባ ዙሪያ ህዝቡን ያወናብዳል፣ ቤተ መንግስትን ይጠብቃል እንጂ ሀገርን እየጠበቀ አይደለም። አንዴ እርስ በርስ ይኸው፣ ከዛም ከውጭም መጥተው ቦርደር ክሮስ አድርገው ይኸው ቀን በቀን ግድያ፣ ሰራዊት የለም።

ፖሊሲ የለም። ህዝቡ የታጠቀ አይደለም። አስተዳደራዊ ብልሹ ማለት ይሄ ነው። ሰራዊቱ ለህዝቡ ምንም ፕሮቴክሽን እየሰጠ አይደለም። እባካችሁ ስለ መከላከያ ሰራዊት ህልውና ለምን አዋቂዎቹን አታነጋግሩ? የኢትዮጵያ መከላከያ ሰራዊት ህዝቡን ነው መንግስትን ነው የሚጠብቁት? ይህም ብታናግሩልን እላለው። አመሰግናለሁ። ወይዝ አሜሪካ እንደምንላችሁ ንበና መጀመሪያ፣ በቀደም ሰኞ ዕለት አንድ ወንድም የተናገረው ነበረ። መጀመሪያ

አዘናችን ለሁላችንም ነው። በጋምቤላ ውስጥ የተደረገው ሁሉም በኢትዮጵያንም ሆነ በሌላ ህዝብ አዝነናል። ዜጎቻችን በመገደላቸው ከተማ አዝን ነው። ወንድም የተናገረው ለኢትዮጵያ ወታደሮች በጣም የሚያሳዝ ነገር ነው። የኢትዮጵያ ወታደር ጀግና ነው። ይሄን እንዳይረሳ አሜሪካ ትልቁ ሀገር ሸሽቶ ሙቃዲሾ ወጣበትን ከተማ እኛ እስካሁን ዝም ያለ ነው የረሳ ይመስለኛል። ታሪክ የኢትዮጵያ ወታደር ጀግና እንደሆነ ምናልባት የሱም ዘመኖች ወታደሮች እኔ አባቴ ወታደር፣ አያቴ ወታደር

እኔ ወታደር መንግስት የመጥላት መብት ነው። የኢትዮጵያን ወታደር ግን መናረቅ አይገባውም። ወታደሮች ዩኒፎርማችን ለብሰው አገራችን የሚከላከሉ ወታደሮች ናቸው። ሄሎ ሄሎ፣ ቪኦኤዎች እንደምን ከረማችሁ? ሰላም ናቸው። የዘወትር አድማጫችሁ ነኝ ከዚህ ከዋሽንግተን ዲሲ በጣም ስላዘንኩኝ በእውነት

ኢትዮጵያ ሀገራችን ላይ የሆነ ባለው ነገር ማለት ነው ኪና ስትሬት ሊስት ብዬን የተወልኩት በእውነት ወያኔ ስልጣን ከያዘ በኋላ ኢትዮጵያ ብዙ መከራ አይታለች። የቅርብ ጊዜያቱን እንኳን ብንጠቅስ ኢትዮጵያውያን ከሳውዲ አረቢያ እየተጎተቱ እንደ እቃ ወጥተዋል። ባለፈው አመት ሰላሳ ኢትዮጵያውያን በአይሲስ ቢለዋ ታርደዋል። አስር ሚሊዮን ሰው ኢትዮጵያ ውስጥ ተርቦ ነው ያለው። ሁለት መቶ የኦሮሞ ተወላጆች በቅርብ ጊዜ በወያኔ ወታደሮች ተገለዋል።

በሜዲትራኒያን ባህር ደግሞ በመቶ የሚቆጠሩ ኢትዮጵያውያን ሰጥመዋል። እንደተለመደው በጋምቤላ ደግሞ ኢትዮጵያውያን ሰሞን ተረሽነዋል። መከራችን መቼ ቆም ይሆን? እግዚአብሔር ይችን አገር ያስባት። መልካም ጊዜ ይወደላቸው ብቻ አሁን

ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ሁለተኛውን አጋማሽ ጀምረናል። ቀዳሚው ዝግጅት ኢትዮጵያውያን በአሜሪካ ነው። በዋሽንግተን ዲሲ አካባቢ በተለይም ቨርጂኒያ ውስጥ በሚገኘው ሬገን አውሮፕላን ጣቢያ ያሉ ሰራተኞች

ባለፈው 15 ቀን እዚያ አውሮፕላን ጣቢያው በሚገኝ አዳራሽ አንድ ትልቅ ስብሰባ አካሂደው ነበር። ስብሰባው በስራ ቦታ ሊኖር ይገባል ባሉት የመብትና የነፃነት ጥያቄ ዙሪያ ያጠነጠነ እንደነበረ በስፍራው የተገኘው አዲሱ አበበ ባለፈው 15 ቀን የመጀመሪያውን ክፍል ማሰማቱ ይታወሳል። ቀጥሎ ሁለተኛውንና የመጨረሻውን ክፍል ያቀርባል።

ማሸነፍ፣ ማሸነፍ። ባለፈው አስራ አምስት ቀንም ይሄን መፈክር ማስፈክረን ወይም ሰምተን ነበረ። ማሸነፍ ይቻላል። ሲሴ ፓይዴ

በስፍራው ያየኋቸው ሰራተኞች ከአፍሪካ፣ ከላቲን አሜሪካና ከሌሎች ሀገሮችም የተውጣጡ ናቸው። ብዙዎቹ ግን ኢትዮጵያውያን ናቸው። ጥያቄያቸው መብታችን ይከበር ነው ባጭሩና ባለፈው የመጀመሪያውን ክፍል አቅርቤ ያኔ የስብሰባውን አዘጋጆች ነው በአብዛኛው ያቀረብኩት። አሁን ደግሞ እነዚህ ሰራተኞች ምንድን ነው በደላችሁ ውስጥ እናንተ ምንድነው ዛሬ የምትጠብቁት ብዬ እየተዘዋወርኩ አናግሬ ነበር። የመጀመሪያው እንግዳዬ

ስሜ መነን በቀለ ባላለው ኤርፖርት ውስጥ ስራ 16 ዓመቴ ነው። አስተናጋጅ ነኝ። ኤችኤምኤስ 3 ውስጥ ባለፈው ሜይ ላይ ላይ ኦፍ ተደርገን ነበረ ለ6 ወር ስንመለስ እንደምንመለስ ነው የነገሩ። ግን እኛ ሳንመጣ እነሱ ሌላ ሰው ቀጠሩ። ግን እኛም አብረን ገባን። ግን ለእኛ ሲኒሪቲያችን ሊጠብቁልን አልቻሉም። አዲስ ሰው ቀጠሩና ከእነሱ እኩል ነው ስኬጁል የሚሰጣቸው አሉ። አሁን እኔ አራት ቀን ነው የምሰራው። ብዙ ሰው ስለቀጠሩ ያለውን ሰዓቴን ቀየሩብኝ፣ ቀነሱብኝ ማለት ነው። እንደ መቆየቴ ቅዳሜና ዋል ሰጠኝ ኦፍ

እንኳን ብል አይሆንም ተብዬ፣ አሁን ቅዳሜና ወድ እሰራለሁ አራት ቀን ነው የምሰራ። ስንጠይቃቸው ከሰራችሁ ስሩ፣ ካስፈለጋችሁ ውጡ ነው ሂዱ ነው ያሉን። ሁሉ ነገር የምንሰራው ራሳችን ነው። ቆሻሻ አውጥተን አስተናግደን ምን ብለን ነው የምንሰራው፣ እና ያን ሁሉ ለእኛ የሁለት ሰው የሶስት ሰው ስራ ነው እየሰራ ነው ያለ ነው። እንደውም ስም ጠቅሰው ኢትዮጵያኖችን እዚህ ቦታ አንቀጥርም ነው ያሉት። እና በዚህ ጥያቄ መብታችንን ስለምንጠይቅ አንዳንድ ጊዜ ምድ እናንተ ሰነፎች ናችሁ ነው። የሶስት ሰው ስራ እያሰሩ ሰነፎች ብለው ነው የሚጠሩ ማሸነፍ

İzmir'e gelip,

ስሜ በርት ባዩ ይባላል። በረጅሙ በርተሎሜዎስ ነው። የዚህ የስራ ድርሻዬ በዩኒየን ውስጥ በዩናይትድ ሎካል 23 የዋሽንግተን ዲሲ ኤሪያ ፕሬዚደንት ነኝ። የቻፕተሩ ፕሬዚደንት ነኝ። ሎካል 23 የምትለው የዚህ የማህበሩን ስም ነው። ሎካል 23 የዲሲና አካባቢው ያለው የፓርኪንግ የፉድ ሰርቪስ፣ የኤርፖርት እና የኢቨንት ሴንተር ሰራተኞች ዩኒየን ነው። ዛሬ ተሰበሰብነው

ኤርፖርት ውስጥ ላሉ ሰራተኞች ነው። ኤርፖርት ውስጥ የሚሰሩት ሰራተኞች በሙሉ ለተለያየ አሰሪ ነው የሚሰሩት። በኤርፖርት ውስጥ ወደ አይ ቲንክ በእኛ ግምት ከአርባ ሀምሳ በላይ የተለያዩ ድርጅቶች ሰራተኞችን ቀጥረው ያሰራሉ። ግን የዛሬው የተሰባሰብንበት ዋናው አላማ ምንድን ነው? እነዚህን በሙሉ ካምፓኒዎች ቀጥሮ የሚያሰራው ወይም ኤርፖርት ኦቶሪቲ የኤርፖርት ባለስልጣን የምንለው ሰራተኞቹን የስራ ሁኔታቸውንና ኑሯቸውን ማሸነፍ የሚችሉበትን አይነት የራሱን በራሳቸው ተነስተው የመደራጀ

ማዘጋጀት መብት እንዲኖራቸው ፖሊሲ እንዲያወጣ ነው። በሚቀጥለው 15 ቀን ፕሮግራም ሳቀርብ ቆንጂት በነገሮች ላይ ምናልባት ይህን ማህበር የሰራተኛ ማህበር ማቋቋም ችለው ይሆን፣ ያለፈው 15 ቀን ትግላቸውና ጥያቄያቸው ምን ደረሰ የሚለውን ተከታትዬ ላቀርብ ሞክራለሁ። አሁንም ሌሎች ያናገርኳቸው አሉ። ችኛዋን እንስማ።

ስሜት ተርሲት ስዩም ይባላል። የምሰራው ለኤች ኤም ኤስ ሶስት ካምፓኒ ነው። ሰርቨር ነኝ። ሬስቶራንት ውስጥ ነው የምሰራው። 15 አመት አድርጌ ያለሁኝ በዚህ ካምፓኒ ውስጥ ስንሰራ የደሞዝ ጭማሪ ተደርጎልኝ አያውቅም። ሁለተኛ ነገር በስራ ውስጥ በምንሰራበት ሰዓት ብዙ አድሎ አለብን። ለምሳሌ የስኬጁዋል አድሎ እዚያ ውስጥ ደግሞ የልዩነት ማለት ፕሮግራም ሲወጣልን ስኬጁል ይለያዩናል፣ በመሀላችን ይከፋፍሉናል። ሰራተኞች ለምሳሌ የሚወዱት ሰራ

ለ የማይወዱት ሁላችንም በኩል አይን አንታየም። ምንም አይነት ሲኒዮሪቲያችን አይከበርም። ማለትም አሁን ለምሳሌ እኔ ከሌላው ቀድሜ ከተቀጠርኩኝ ከኋላ የመጣ ሰው ከኔ የበለጠ እስኬጁል ያገኛል። ለምሳሌ አሁን እሁድ መስራት ለእኔ እሁድ አሁን ለምሳሌ ኦፍ ብፈልግ ኦፍ አይሰጠኝም፣ ሌላው ከኔ ከኋላ የመጣው ይሰጠዋል ማለት ነው። ያው በቃ ማናጀሮቹ እንደፈለጉ ነው የሚያደርጉት። የሚገርምሽ ነገር ቆንጅት ያሳዝናሉ።

እንደ ኢትዮጵያውያን እስከማውቀው ድረስ ጠንካራ ሰራተኛ የለም። እዚህ ቀደም ሲል የተናገረችው ሰነፎች ናችኋሉ ስትል በጣም ተገርሜ ነበር። ተገር አይጭሻለሁ ሊሆንም ያሳዝናል። ማይችል ነው። ተስፋ አለኝ ማህበራችሁ እንደሚያቋቁሙ ችኛዋ ደሞ የምትናገረው በጣም ያሳዝናል።

እኔ ደግሞ ያው አክሲደንት ደርሶብኝ ለስድስት ወር ስራ አልሰራሁም ነበረ። የመኪና አደጋ ደርሶብኝ ስድስት ወር ስራ ባልሰራሁበት ሰዓት ተመልሽ ምንድን ነው ያሉኝ? ያው ደወልኩላቸው ማለት ነው፣ የመኪና አደጋ ደርሶብኛል እና ከዚህ በኋላ ለመስራት እንግዲህ ጊዜ ወስድብኛል ብዬ ስላቸው፣ ምንድን ነው ስትመለሽ ስራሽን ላታገኝ ትችያለሽ ብሎ ነው ያለኝ። ይሄ እንግዲህ ሁማን ሪሶርስ ኦፊስ ተብሎ ለሁማን ራይት እንታገላለን የሚሉ ናቸው።

አዎ ለሰብአዊ መብት የሚታገለው ቢሮ መኪና አደጋ ደርሶባት ብዙ ጊዜ ታማ ሲሆን የፈቃድ የሕመም ፈቃድ የሚባላል እና እዛ ትልቅ እንግዲህ አውሮፕላን ጣቢያ የሚሰሩ ሰዎች ምንም እንኳ በኮንትራት የሚያሰራው ኩባንያ ሌላም ቢሆን መብት የሚያስጠበቅ ክፍል አለና ያ ሳይጠበቅ ስራሽን ልታገኛ ትች የምተባልኩ ነው የምትለው ና በጣም ያሳዝናል። አልመለሷትም። አሁን ተመልሳለች። ባለፈው ጊዜ ግን በስንት ችግር ነበረ።

ስልኳን እንኳን ለመመለስ እንደነገረችኝ እንደው ጊዜ ለመቆጠብ ነው እንትን ያላልኩት እንጂ በሰፊው ተናግራለች። ምናልባት የሚቀጥለው ጊዜ ጥያቄያችሁ ምን ደረሰ የሚለውን ነገር ሳመጣ እሷንና ሌሎችንም ማቅረባቸው ይሆናል። እንዲሁም ደግሞ ሌላ አለ። አንድ ሰው በጣም ያስገረመኝ ቤተሰቤ፣ ባለቤቴ እንኳን እዚህ የማህበር ለመመስረት ስንታገል ጊዜ አታጥፋ ስራህን ስራ ትለኛለች። ግን ስላልገባት ነው ከኢትዮጵያ ገና ስለመጣን ነው

መብታችን ማስከበር አለብን ብያት። እሷ እንኳ አታውቅም እዚህ አሁን የተገኘውት ብሏል። እና እኔ ሚስጥር እንዳላወጣ እሰጋለሁ። አወጣ እሱ የሚለው ስሜ ካሳሁን ይባላል። እዚህ የአሜሪካ ምድር ከመጣው ሶስት አመቴ ነው። የምሰራው ድርጅት ኦቲጂ የሚባል ካፍቴሪያ ውስጥ ነው።

እና እዛ የሚሰራው በደልና ግፍ እኔ እንደምጠብቀ ከሀገሬ ስመጣ እንደዚህ አይነት ነገር አልመሰለኝም፣ ግን እዚህ ትደርስ ሳየው እጅግ እጅግ የበዛ ግፍ ነው የሚሰራው። እና ይህንኑ ትግል ለማድረግ ብቻዬን ማድረግ ስለማልችልና ለሀገሪቱም ያው እንደ መጤነቴ ብዙ እንዴት ማድረግ ይችላል ብዬ በማስብበት ወቅት ላይ እነዚህ ዩኒየን የሚባሉ ድርጅት እንትኖች ሰዎች መጥተው እንደዚህ አይነት ነገር አነጋገሩ በሚያነጋገሩበት ጊዜ እጅግ ነው ደስተኛ። ምክንያቱም እኛ ዛሬ

እዚህ ሁኔታ ውጤት ባናገኝም እንኳን ነገ መጥተው እዚህ የሚሳተፉ ወገኖቻችን ኢትዮጵያውያኖች ሊሆኑ ይችላል፣ ሌሎች አፍሪካውያኖችም ሊሆኑ ሌሎችም ሰዎች ቢሆኑ አላግባብ ስራ በሚሰሩበት ጊዜ በእውነት በጣም ሊሰማ እንችላል። ለዚሁም ደግሞ አግዘውን እንደዚህ የሚሆኑ ሰዎች ስላገኘን እጅግ ደስ ብሎኝ ነው። አሁን እኔ ትግሉን የጀመርኩት በሚደረግበትም ነገር ሁሉ በሚጠሩኝ ቦታ ሁሉ በስብሰባዎች ቦታ ሁሉ ሄዳለሁ፣ አስተያየት ሰጣለሁ፣ አግባብ የሌለውን ስራም እንደሚሰራ እነግራለሁኝ። ይህ

ይህንኑ አይነት ሁኔታ ለምሳሌ እኔ በምሰራበት እኔ አሁን ጽዳት ስራ ነው የምሰራው። ሳኒቴሽን ይሉታል እነሱ። የሚያሰሩን ስራ የሶስት ድርጅቶችን ስራ ነው የሚያሰሩት። የሚከፍሉን ግን አንዱ የአንዱን ድርጅት ስራ ማለት፣ አሁን ዘጠኝ ከሀምሳ ነው የማገኘው ኦቲጂ የሚባለውን የቀጠለኝ። ግን የሚያሰራኝ ፕሬዚዳንት ኒውስ የሚባል አለ፣ ዶንካን ዶናልድ የሚባል አለ። የራሱን የኦቲጂን ስራ እንሰራለን። ይሄ ለምን ሆነ በምንልበት ጊዜ በትፈልግ ስራ ባትፈልግ ቶ

ማሸነፍ ወደሚቀጥለው ፕሮግራም እናልፋለን። የሁለተኛው አጋማሽ ሁለተኛ ቅንብር ዲሞክራሲ በተግባር

በዩናይትድ ስቴትስ ለፕሬዝደንትነት እየተካሄደ ያለው የምረጡኝ ዘመቻ ተጋግሎ በቀጠለበት በአሁኑ ወቅት የዋይት ሀውስ ቤተ መንግስትን የሚረከበው ቀጣዩ መሪ ለአፍሪካ አህጉር ከቶ ምን ይዞ ይሆን የሚመጣ ሲሉ ብዛት ያላቸው አፍሪካውያን እያሰላሰሉ ናቸው። የቪኦኤዋ ኤስተር ጊቱዊ ያጠናቀረችውን ዘገባ ሰለሞን ክፍሌ

የትናንቱን ሱፐር ቱስዴይ በመባል የሚታወቀውን እጩዎች በአምስት ክፍለ ግዛቶች ያካሄዱትን ቅድመ ምርጫና ውጤት አካቶ ለዲሞክራሲ በተግባር አቀናብሮታል። የትላንት ማክሰኞን ቅድመ ምርጫና ውጤቶቹን ላስቀድም። ዶናልድ ትራምፕና ሂለሪ ክሊንተን ናቸው በትላንቱ ቅድመ ምርጫ ከፍተኛ ድል ያስመዘገቡት። ትራምፕ አምስቱንም እስቴቶች ማለት ክፍለ ግዛቶች ኮኔክቲከት

ዴላዌር፣ ሜሪላንድ፣ ፔንስልቬንያና ሮድ አይላንድን ሲያሸንፉ ክሊንተን ከሮድ አይላንድ በቀር አራቱን አሸንፈዋል። በዚህ ውጤት መሠረት ዶናልድ ትራምፕ አንበሳውን ድርሻ አግኝተው የ172ቱንም የሪፐብሊካን ተወካዮች ድምፅ ወስደዋል። አገራችንን መልሰን ልናመጣ ነው። አሜሪካን እንደገና ታላቅ አገር ልናደርጋት

ለአምስቱ ክፍለ ግዛቶች ሕዝቦች ልነግራችሁ የምፈልገው በጣም የኮራሁባችሁ መሆኔን ነው። የዛሬዋ ምሽት ለእኔ ታላቅ ምሽት ናት፣ ምክንያቱም ከተለያዩ ክፍለ ግዛቶች የተገኙ ውጤቶች ነውና። ትራምፕ በአሁኑ ሰዓት ራሳቸውን የሚያዩት የሪፐብሊከን ፓርቲውን ውክልና በማግኘት ብቸኛው ለፕሬዝደንትነት ተወዳዳሪ አድርገው በመሆኑ ተቀናቃኞቻቸው ቴድ ክሩዝ እና ጆን ካሲክ ከውድድሩ መውጣት አለባቸው ብለዋል ትራምፕ

ታማኝ አይደሉም ሲሉ ደግሞ ቴድ ክሩዝ መልስ ሰጥተዋል። በዲሞክራቲክ ፓርቲው በኩል ቀደም ሲል እንደጠቀስኩት ሂለሪ ክሊንተን ናቸው። በፔንስልቬንያ፣ በሜሪላንድ፣ በኮኔክቲከትና በዴላዌር በከፍተኛ ድምፅ ብልጫ ተቀናቃኛቸውን በርኒ ሳንደርስን አሸንፈው

የፓርቲያቸውን ውክልና ለማግኘት በጣም መቃረባቸውን ያረጋገጡት ጠንክሮ መስራት የሚያስከብርበት ቤተሰቦች ድጋፍ የሚያገኙበት ጎዳናዎች ጸጥታቸው የተጠበቀበት ማህበረሰቦች የሚጠነክሩበትና ፍቅር ጥላቻን የሚረታበት ነገን ለማየት ተቃርበናል።

በየአራት ዓመቱ አንዴ በዩናይትድ ስቴትስ የሚደረገው ፕሬዝደንታዊ ምርጫ ዘንድሮ 58ኛው ነው። በኢትዮጵያ አቆጣጠር በመጪው ዓመት ህዳር 2009 ዓ ም ይካሄዳል። ይህን በዚሁ ላብቃና ወደ ዋናው ርዕሳችን የዋይት ሃውስ ቤተ መንግሥትን የሚረከበው ቀጣዩ መሪ ለአፍሪካ አህጉር ምን ይዞ ይመጣ ይሆን ወደሚለው እንለፍ። ይህ ጥያቄ በብዙ አፍሪካውያን አእምሮ ውስጥ ላለፉት በርካታ ወራት ሲብላላ የቆየ ነው።

እዚህ በዋሽንግተን ዲሲ የሚገኘው የአፍሪካ አሜሪካውያን ተቋም በቅርቡ አምስቱም ለዩናይትድ ስቴትስ ፕሬዚደንትነት የሚወዳደሩ ዕጩዎች ተወካዮች የተሳተፉበት የውይይት መድረክ አዘጋጅቶ ነበር። ዋላ ብሌጌ ላይቤሪያዊ አሜሪካዊ ናቸው። የዲሞክራቱ የሴነተር በርኒ ሳንደርስም አማካሪ ሆነው ይሠራሉ። ሳንደርስ በጦርነት ጣልቃ ገብነት ላይ ያላቸውን አስተያየት አጋርተዋል።

he does not believe that the United States should be the policeman of the world um, taking over government. እርሳቸው ዩናይትድ ስቴትስ የዓለም ሁሉ ፖሊስ እንድትሆን አይፈልጉም። ዩናይትድ ስቴትስ ጣልቃ እየገባች በአንድ አገር ውስጥ መንግስታት እንድትተካ ወይም መሪዎችን ከስልጣን እንድታባርር አይሹም። ማንኛውም አይነት ጦርነት ደግሞ የመጨረሻው አማራጭ እንዲሆን ነው እምነታቸው። በምርጫ ዘመቻቸው ወቅት ብዙ አነታራኪ አስተያየቶችን የሰነዘሩት ዶናልድ ትራምፕ

በፕሬዝደንትነት ቢመረጡ ፖሊሳቸው ምን ሊሆን እንደሚችል ለመረዳት ብዛት ያላቸው አፍሪካውያን በዩናይትድ ስቴትስ ምክር ቤት የተካሄደውን ውይይት ተከታትለዋል። በውይይቱ ላይ ዶናልድ ትራምፕን ወክለው የተገኙት ጄፍሪ ጎርደን የአሜሪካ የውጭ ጉዳይ ፖሊሲ አማካሪ እና የብሔራዊ ጸጥታ ባለሙያ ናቸው።

በትክክል ትራምፕ ከአፍሪካ ጋር ጠንካራ ግንኙነቶች እንዲፈጠሩ ይፈልጋሉ። ከትራምፕ ዋይት ሀውስ ከአፍሪካ ጋር የምጣኔ ሀብት ልማትና ጠንካራ ግንኙነቶች የሚጠብቁ ለውጦች ናቸው። የቀድሞው የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ሂለሪ ክሊንተን የተወከሉት አፍሪካ ሴንተር የተባለው ማዕከል ዋና ዳይሬክተር በሚሼል ገብን ነበር።

የክሊንተን ትኩረት ዓለም አቀፍ ችግሮችን በዓለም አቀፍ ኅብረት ለመፍታት ነው ሲሉ አስረድተዋል። ውጭ ጉዳይ ሚኒስትር ሂለሪ ክሊንተን ለአፍሪቃ መንግስታት ከሲቪሉ ማኅበረሰብና ከግል ድርጅቶች ጋር ግንኙታችንን ማስፋትና ጥልቀት እንዲኖረው ማድረግ በእጅጉ ጠቃሚ መሆኑን ይረዳሉ። በአፍሪቃ አህጉር ሸሪኮች ያስፈልጉናል።

ሄርመን ኮሆን ደግሞ በይፋም ባይሆን ውስጥ ውስጡን የጆን ኬሲክ አማካሪ ናቸው። ኮሆን ቀድሞ በዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትር እንደነበሩ ይታወቃል። ኬሲክ የሚፈልጉት የግሉ ዘርፍ መዋለ ንዋይ መዳቢ የአፍሪካን ምጣኔ ሀብት እንዲያሳድግ መሆኑን ሄርመን ኮሆን በስብሰባው ላይ ተናግረዋል። ፍ

የአፍሪካ ምጣኔ ሀብት እድገት መጻኢ እድል በግል ዘርፉ መዋለ ነዋይ መዳቢዎች ላይ እየተመሰረተ መሆን አለበት። ኬሲክን በተመለከተ ይሄ ከሁሉም በላይ ቅድሚያ የሚሰጡት ተግባር ነው። ቴድ ክሩዝ በመጪው ህዳር የዩናይትድ ስቴትስ ፕሬዝደንትነትን ምርጫ አሸንፈው ዋይት ሀውስ ከገቡ የአፍሪካ ፖሊሲያቸው ጠንካራ የምጣኔ ሀብት ማሳደግ ዘዴ እንዲፈጠር ይፈልጋሉ። ነገር ግን በአህጉሪቱ የተንሰራፋው ሙስና

በእጅጉ ያሳስባቸዋል ሲሉ ፋውንዴሽን ፎር ዲፌንስ ኦፍ ዲሞክራሲ የተሰኘው ድርጅት አባል ማይክል ሊድን አስረድተዋል። የአሜሪካን ነጋዴዎች አግኝተህ አፍሪካ ውስጥ በንግድ ሥራ እንዲሰማሩ ስታነጋግራቸው አህጉሪቱ ውስጥ ስር በሰደደው ሙስና ሳቢያ አእምሯቸው ሲረበሽ ነው የምታየው።

ፕሬዚደንት ባራክ ኦባማ ሁለት ዙር የሥራ ዘመናቸውን አጠናቀው ለመሰናበት እየተዘጋጁ ባሉበት በአሁኑ ወቅት ብዙ አፍሪካውያን ትዝታ ያሳደሩባቸው ስለ መሆኑ ይናገራሉ። የአፍሪካውያኑ ትዝታ ታዲያ ኦባማ ለአህጉሪቱ ያበረከቱት ጠቃሚ ሥራ በመኖሩ ሳይሆን እንደ ራሳቸው ልጅ ስለሚቆጥሯቸው ነው። በተለይ በወጣት አፍሪካውያኑ ዘንድ ይህ አስተሳሰብ በጣም ከፍ ያለ ነው።

ለአንዳንዶች ኦባማ በፕሬዚደንትነት ተመርጠው ወደ ዋይት ሃውስ ለመግባት የመጀመሪያው አፍሪካዊ አሜሪካዊ መሆናቸውን በራሱ እንደ ተአምር የሚቆጠር ነው ይላሉ። አሁን አፍሪካውያን ተስፋ የሚያደርጉት ቀጣዩ ወይም ቀጣዩዋ የዩናይትድ ስቴትስ ፕሬዚደንት ከአህጉሪቱ ጋር ከቀድሞ የተሻለ እውነተኛና ጠንካራ ግንኙነት ይፈጠራል ብለው ነው።

የመጨረሻው የረቡዕ ምሽት ዝግጅት ላይ ደርሰናል። ሴቶችና ቤተሰብ። የአንደኛ ዓመት የዩኒቨርስቲ ሴት ተማሪዎች ለተለያዩ ግፊቶችና ችግሮች ተጋላጭ እንደሆኑ የገለጹ የስርዓተ ጾታ ባለሙያዎች ወደ ስኬት የሚያመራ ውሳኔ ማድረግ እንዲችሉ ድጋፍ ያስፈልጋቸዋል አሉ። የዚህ ማሳያ የሆነውንና

በወሎ ዩኒቨርሲቲ እየተደረገ ያለው ጥረት በበርካታ የሀገሪቱ ዩኒቨርሲቲዎች ያሉ የሴት ተማሪዎች ችግሮች የተንጸባረቁበት ነበር። እስክንድር ፍሬው ተከታዩን ዘግበዋል። በአጠቃላይ እርግዝና የአጭርና የረዥም ጊዜ መከላከያ ዘሮች አሉ። እነሱም መጠቀም ከቻል እርግዝናን እንከላከለን። አመሰግናል። በወሎ ዩኒቨርሲቲ ደሴ ካምፓስ ከሚገኙ የአንደኛ አመት ሴት ተማሪዎች የተወሰኑት

ሊያጋጥሙ በሚችሉ ጾታዊ ችግሮች ላይ ውይይት እያደረጉ ነው። በተለያየ አጋጣሚ ከሚካሄዱት አንዱ የሆነው ይኸው ስልጠና የአንደኛ ዓመት ተማሪዎችን ብቻ ያሳተፈው ዋነኛዎቹ ተጠቂዎች እነሱ በመሆናቸው እንደሆነ ተገልጿል።

በዩኒቨርሲቲው የሲቪክስና የስነ ምግባር ትምህርት ክፍል መምህርት የሆኑት አሜሪካዊቷ ፕሮፌሰር ሎሪ ሃርትማን ማሙድ ለተማሪዎቹ ገለጻ ካደረጉት አንዷ ናቸው። ጥናታዊ ጽሁፋቸውን የሰሩት በጾታዊ ጉዳይ ላይ መሆኑን የሚናገሩት አሜሪካዊቷ መምህርት በመጀመሪያ ዓመት ተማሪዎች ላይ መተኮሩ ተገቢ እንደሆነ ይናገራሉ።

ዩኒቨርሲቲ የሚገቡ በርካታ ሴት ተማሪዎች ከቤተሰብ ሲለዩ የመጀመሪያ ጊዜያቸው ነው። ወላጆቻቸው የሌሉበት የመጀመሪያ ተሞክሯቸው ማለት ነው። ከለላም ሆነ ምክር ሊሰጧቸው አይችሉም። እናም የስርዓተ ጾታ ዲሬክተር ከሆኑት ከዶክተር መሰረት ጋር ስንነጋገርበት ተጋላጭ መሆናቸውን ተረዳን። ምክንያቱም ብቻቸውን ናቸው፣ እነዚህ ልጆች፣ የመጀመሪያ ልምዳቸውም ነው።

አንዳንድ ውሳኔዎቻቸውም ጥሩ ጥሩ አይደሉም፣ ወይም እርግጠኛ ሆነው አይደለም የሚወስኑት። ይሄ በስልጠና የተዘጋጀውም እዚህ ምን እንደሚያደርጉ፣ ለምንስ እንደሚመጡ የበለጠ እርግጠኛ እንዲሆኑ ወደ ስኬት የሚያመራ ባህሪና የውሳኔ አወሳሰን እንዲያዳብሩ ለማድረግ ነው።

ስልጠናው የተካሄደው በኢትዮጵያ የአሜሪካ ኤምባሲ ባደረገው ድጋፍ መሆኑም ተመልክቷል። በስልጠናው ላይ ተገኝተው ተማሪዎቹን የሚያበረታታ ንግግር ያደረጉት በአዲስ አበባው ኤምባሲ የዩናይትድ ስቴትስ ተልእኮ ምክትል ኃላፊ ፒተር ብሩማን በራስ መተማመናቸውን ሊጨምር እንደሚችል ለቪዮ አብራርተዋል። የዩኒቨርሲቲ ትምህርታቸውን የሚያቋርጡ ሴቶች ባሉበት የማሸማቀቅና አንዳንድ የምጾታዊ

ጥቃት የሚያጋጥማቸው ሴቶች ባሉበት ሁኔታ ለማን እንደሚናገሩ አያውቁም። በውስጣቸውም አምቀው እንደሚይዙ አንዳንዶቹ ተማሪዎች ነግረውኛል። ስለዚህ በስነ ጾታ ክለቦችም ሆነ በእንደዚህ አይነት ሴሚናሮች ተጽዕኖ ይደርስብኛል ከሚል ስጋት ነጻ ሆነው ተሞክራቸውን መናገር ይችላሉ። በጣም ችግር ሲያጋጥማቸው

ጓደኞቻቸው በጾታዊ ጥቃት ወይም በሌላ አይነት ማሸማቀቅ ለችግር ተጋልጠው ሲመለከቱ ለማን መናገር እንዳለባቸው ያውቃሉ። ኤምባሲው በስርዓተ ጾታ ጉዳይ ላይ መስራቱና እንቅስቃሴዎችን ማበረታታቱ አዲስ እንዳልሆነም አሜሪካዊው ዲፕሎማት ያስረዳሉ። በመጀመሪያ ደረጃ የኔ አምባሳደር አምባሳደር ሃስላክ ሴቶችን በማብቃት ጉዳይ ከፍተኛ ልምድ ያላቸውና

ሴቶችን የማብቃቱም ስራ ምሳሌ ናቸው። ስለዚህ እርሳቸው፣ እኔና በኤምባሲው ያሉ ሌሎች ባልደረቦቻችን ዛሬ እንደሆነው ከዩኒቨርሲቲ ተማሪዎች ጋር፣ ከወጣት ዲፕሎማቶች፣ በግብርና ከተሰማሩ ሴቶችና በተለያዩ ዘርፎች ካሉት ጋር እንሰራለን በራስ መተማመናቸው ለመጨመርና ስላሏቸው እድሎች ለመነጋገር።

ስለዚህ ይህ ሰዎች ራሳቸውን እንዲረዱ የተደረገ መጠነኛ አስተዋጽኦ ነው። ምክንያቱም በዩኒቨርሲቲዎች የሚገኙ የሥርዓተ ጾታ ቡድኖችና ክለቦች እንዲሁም የሥርዓተ ጾታ ቢሮዎች መረጃዎችን ከተማሪዎች ከመምህራኑ ጋር ለመለዋወጥ ወሳኝ ናቸው።

በኤምባሲው ድጋፍ የተካሄደውና ከዚህ በፊትም የነበሩት ስልጠናዎች ለውጥ እንደሚያመጡ በወሎ ዩኒቨርሲቲ የስርዓተ ፆታ ኤች አይቪ ኤድስ እና ልዩ ፍላጎት ክፍል ዳይሬክተር ዶክተር መሰረት ግርማ ተናግረዋል። ይሄም ሆኖ ግን በበርካታ ዩኒቨርስቲዎች በስፋት የሚታየው የሴት ተማሪዎች ችግር

እነርሱም ጋር እንደሚንጸባረቅ ጠቁመዋል። ችግሮች አሉ። ችግር የለም ብሎ ማለት በአገር አቀፍ ደረጃ ያለ ችግር ነው። ምንድን ነው፣ በአንደኛ ደረጃ የሴት ተማሪዎችን ችግር እንትን ለማለት የዩኒቨርሲቲው ማህበረሰብ ብቻ ሳይሆን የአካባቢውም ሰው መሳተፍ ያለበት ጉዳይ ነው። ምክንያቱም አንድ ቢሮና አንድ ጽፈት ቤት የሚፈታው አደ ታየው እያንዳንዱ ማህበረሰብ ዩኒቨርሲቲ ውስጥ ያለው ከተማሪ ጀምሮ፣ ከመምህር እንዲሁም አመራር ላይ ያሉትም ውጭም ያለው ማህበረሰብ ሁሉ

ዜጋ ይሄ ጉዳይ የኔ ጉዳይ ነው ይመለከተኛል፣ ብሎ ተባብሮ ካልሰራ ችግሩ በአንድ ጽፈት ቤትና በአንድ ተቋም ወይም በአንድ ሰው የሚፈታ ችግር አይደለም። ችግሩ አለ፣ በአገር አቀፍም ደረጃ ነው ያለው። ምንድን ነው የተለያዩ ጭፈራ ቤቶች፣ የተለያዩ ጫት ቤቶች

ልጆቹ ወደዛ ወደ ውጭ እንዲሄዱ በተለያየ ባቻ ግፊት ወጥተው የተለያየ አላስፈላጊ ነገሮች ውስጥ እየገቡ ያሉ የኛም ተማሪዎች እራሱ አሉ። የችግሩ አንዱ መገለጫና ማሳያም የተወሰኑ ሴት ተማሪዎች ምሽቱንና ሌሊቱን

በማደሪያ ክፍሎቻቸው አለመገኘታቸው ነው። የዩኒቨርሲቲው ዲን ዶክተር ሱሌማን አብዱል ቃድር እንዳብራሩት ቁጥራቸው ቀላል ያልሆነ ተማሪዎች የዚህ ችግር ተጠቂ ናቸው። በተለይ ከግቢ መውጣቱ ላይ አሁን እኛ በየጊዜው እንትን እናደርጋለን፣ ቁጥጥር እናደርጋለን። ያው በየቦታው ሞግዚት ብለን የመደብናቸው በየህንፃ ማደሪያ ህንፃዎች አሉ። ሁል ጊዜ አቴንዳንስ ያመጡልናል፣ ወይም ደግሞ የሰዓት ፊርማ ያመጡልናል እና ተማሪዎቹ እንዲፈሩ ይገደዳሉ። ማደራቸውን ማደራቸውን ሪፖርት ማድረግ አለባቸው ቢያንስ ለምሳሌ ላይብራሪ ወይም ደግሞ ከቤተመጻሕፍት ቢሆን ከግቢ መግቢያ

ሰዓት አራት ሰዓት ከሆነ ሄደው ለዛ ለሞግዜታቸው መኖራቸውን ሪፖርት ያደርጋሉ። አዎ ገብቻለሁ ይላሉ ን ከአራት ሰዓት በኋላ መውጣት ስለማይቻል ማጥናት፣ ሌላ ነገር ማድረግ መብታቸው ነው። ግቢ ውስጥ ግን ቁጥጥር አለ። በዚያ ሰዓት አሁን እኛ ስናይ ለምሳሌ በስታስቲክስ ወይም ደግሞ ሂሳባዊ እንትኑ ባንሰራውም እስከ አራት መቶ እንደዚህ የሚሆኑ ሴቶች በተደጋጋሚ

ወደ ውጭ እያድራሉ ብለን የወሰን ነው ስናይ፣ አንዳንዶቹ ደሴ ላይም ቤተሰብ ያላቸው ይኖራሉ፣ ኩምቦልቻም ቤተሰብ ያላቸው ይኖራሉ። ቶታሊ ለዛ ነገር ወይም ላልተፈለገ ነገር ገብተዋል ማለት አንችልም። ግን ባለን መረጃ ወደ 2600 ምናምን ሴት ተማሪዎች አሉን። ከነዛ ውስጥ አሁን ያልኩ ቁጥሮች መጨረሻ የቀናቶች ላይ ወደ ውጭ የመውጣት ዝንባሌ ያላቸው የሶስተኛ ዓመት ተማሪና የሴቶች ፎረም ተጠሪ የሆነችው አጸደ ሽባባው እንደምትለው በማደሪያ ክፍላቸው ከማይገኙት ሴቶች የተወሰኑት የት እንደሚሄዱ ግልጽ ነው። ግቢ ላይ ሶስት ሰዓት ምሽት

ሶስት ሰዓት ላይ ስትወጣ ምናምን

ሙሉ የቤት መኪና ነው በር ላይ የምታገኘው። ተማሪዎችን በገንዘብ እንዲያረግሻለሁ፣ አስመርቅሻለሁ፣ አስተምርሻለሁ፣ በቃ እነዚህ መሰል ምክንያቶችን እንደዚህ ተልካሻ ምክንያቶችን እያመካኙ እየወሰዱ ብዙ በጣም ተማሪዎች በዚህ የሚተዳደሯሉ። የሚገርም ከዛ ከሄዱ በኋላ ግን የሚገርመው እንኳን ሊያስመርቋቸው ሊያስተምሯቸው ቀርቶ ከዛን ቀና ዳር በኋላ ተመልሰው አያዩቸውም፣ እና እነዛ ልጆች ቀጥተው ደም እንደሚሄዱት ከዛም በኋላ ሱስ አለ። ለሱስ ተጋላጭ ነው የሚሆኑት። ትምህርታቸውን ይተውታል። በዛ ላይ የበሽታ ተጠቂ ነው የሚሆኑት። በጣም ብዙ በዛ ላይ ደግሞ ደሴ ማህበረሰብ በሙሉ

ክስ እስከሚያቀርብ ድረስ ማለት ነው። ማለት ብዙ ያለው ከዚህ ያለው ወጣት ክፍል ነው። በዚህ የሚተዳደሩ ሰዎች ደግሞ አሉ። ማህበረሰቦች አይደል? ከማህበረሰብ የከተማ ማህበረሰብ በዚህ የሚተዳደሩ አሉ። በሴተኛ አዳሪ ማለት ነው። ስለዚህ እን ከግቢ ተማሪ ሄደ ማለት ደግሞ የእነሱ ገበያ እየተዘጋ ነው። የእነዛኞችም ገበያ እየዘጉ ስለሆነ በማህበረሰቡ ላይ ምጫናለው፣ በእነሱ ላይ ምጫናለ። በተለይ በእነሱ ላይ በጣም የከፍተኛ ችግር ወሎ ዩኒቨርሲቲ ሴት ተማሪዎች ከሚገጥሟቸው ችግሮች አንጻር

ቀድመው ከሚጠሩት አንዱ አለመሆኑን ታዛቢዎች ይናገራሉ። እናም በዚያ የሚታየው ሁኔታ በአንዳንድ ዩኒቨርስቲዎች ያለው ችግር እንዴት ሊከፋ እንደሚችል ማሳያ ሳይሆን አይቀርም። ከተጨማሪ ቃለምልልሶች ጋር እመለሳለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።

እስክንድር ፍሬውን ለዝግጅቱ በጣም አድርገን እናመሰግናለን። ከመሰናበታችን በፊት አጫጭር ዜናዎች በጋምቤላ ጃዊ የስደተኞች ጣቢያ ባለፈው ሐሙስ የደረሰውን ግድያ እንዳሳዘነው የመንግስታቱ የስደተኞች ድርጅት ዩኤንኤችሲአር አስታወቀ። ድርጅቱ አክሎ በጋምቤላ ለሚገኙ የደቡብ ሱዳን ስደተኞች የኢትዮጵያ መንግስት ስለሚሰጠው እገዛ አመስግኗል።

አፍሪካ ውስጥ ያለው የፕሬስ ነጻነት ባለፈው እንደ አውሮፓውያን 2015 ማሽቆልቆሉን ፍሪደም ሀውስ የተባለው ለዚሁ ለፕሬስ ነጻነት የቆመውና የሚሟገተው ድርጅት ተናገረ። እንደ ምሳሌ ከተጠቀሱት የአፍሪካ ሀገሮች አንዷ ቡሩንዲ ስትሆን

በዚያች ሀገር ፕሬዚደንቱ ከሀገሪቱ ሕገ መንግስት ውጪ የስልጣን ጊዜያቸውን ያራዘሙበት ሁኔታ ተወስቷል። ይህ የጉልበትና ሕገ ወጥ አካሄድ ሀገሪቱን ወደ ጦርነት አፋፍ አድርሷታል ያለው ፍሪደም ሀውስ የጋዜጠኞች ያለአግባብ መታሰር፣ መጋዝና መገደል እንዲሁም የግልና ነጻ የመገናኛ አውታሮች መዘጋት ሌላው በፕሬስ ነጻነት ላይ የተቃጣ ዘመቻ ነው ብለዋል።

የአሜሪካ ድምፅ ራዲዮ የአማርኛ አገልግሎት በ19፣ በ22 እና በ25 ሜትር ባንድ ከሶስት ሰዓት ጀምሮ የሚያስተላልፈውን ስርጭት የዛሬውን እዚህ ላይ ያበቃ። ከአዲሱ አበበ ጋር ሆኜ ያስተናገድኳችሁ ቆንጂታዬ ነኝ። ንጉሶ ታምሬ ዝግጅታችንን ሲመራ አብሮን አምሽቷል። ዋና አዘጋጇ ትዝታ በላቸው ነች። ነገ ሐሙስ በተመሳሳይ ጊዜ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ በደህና አደሩ።